የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ የካቲት 11 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያቸው የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ከምዕራብ ወለጋ ቤጊ ወረዳ ነዋሪዎች ጋር ተወያዩ። አንድነት ሲመጣ ለውጥ እንደሚኖር ታይቶን ነበር። ዛሬስ ምንድን ነው የተቸገር ነው? እኛ የነገውን እያየን ነው፣ ሰው ደግሞ የትናንቱን እያየ ነው። በሙሉ ዘገባ እንድመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ኢራን የአልቃይዳ ዋነኛ የስራ አመራር የሆኑትን ሰዎች አስጠልላለች በማለት ሳውዲ አረቢያ ክስ አሰማች። ሳውዲ በተጨማሪም ባለፈው ሳምንት ሀያ ሰባት የኢራን እስላማዊ አብዮት ዘብ ለሞቱበት የአጥፍጦ ጠፊ ጥቃት የሪያድ እጅ አለበት ተብሎ የቀረበባትን ክስ አስተባብላለች። ጎረቤት ፓኪስታንን እየጎበኙ ያሉት የሳውዲ የውጭ ጉዳይ ሚኒስትር አድ ቢን አህመድ ናቸው ክሱን ማስተባበያ ዛሬ ያቀረቡት ኢራን ከ911 ወይም ከናይን ኢሌቨን የሽብር ጥቃት ጀምሮ የኦሳማ ቢንላደንን ልጅ ጨምራ ዋና ዋናዎቹን የአልቃይዳን የሽብር መሪዎች ታስጠልል እንደነበር የተናገሩት የሳውዲ ሚኒስትር ኢራን የዓለማችን ዋናዋ የሽብርተኛ ደጋፊ ነች ብለዋል። ከፍተኛ የመንግስት ባለስልጣናትን ይዘው ፓኪስታንን እየጎበኙ ያሉት የሳውዲው አልጋውራሽ መሐመድ ቢን ሳልማን አገራቸው ውስጥ በእስር ላይ ከሚገኙ ከሁለት ሺህ በላይ የፓኪስታን ዜጎች እንዲለቀቁ ትእዛዝ መስጠታቸው ተገለጸ። የፓኪስታን ማስታወቂያ ሚኒስቴር ፋውድ ናቸው በፓኪስታን ጠቅላይ ሚኒስትር ጥያቄ መሰረት ልዑል አልጋ ወራሽ መሐመድ ቢል ሳልማን ሳውዲ ውስጥ ከታስረው የሚገኙትን ሁለት ሺ አንድ መቶ ሰባት የፓኪስታን ዜጎች እንዲለቀቁ ተወስነዋል ሲሉ ዜናውን በትዊተር ገጻቸው ላይ ያወጡት የሳውዲ አልጋ ወራሽ ትላንት እሁድ ኢዝላም አባድ በገቡ በጥቂት ሰዓታት ውስጥ ከፓኪስታን ጋር በተደረሰው የሀያ ቢሊዮን ዶላር መዋለነዋይ ስምምነት ስነስርአት ተገኝተው እንደነበረም ይታወቃል። የፓኪስታን ጸረ ሙስና ፍርድ ቤት በአንድ የሀገሪቱ ተቃዋሚ መሪ ላይ ክስ መሰረተ። በተቃዋሚው ሻባዝ ሸሪፍ ላይ በዛሬው እለት ክስ የተመሰረተው ላሆር ውስጥ ከሚገነባ የመኖሪያ ቤቶች ሕንጻ ጋር በተያያዘ ሲሆን የቤቶቹን የስራ ኮንትራክት እርሳቸው አባል ለሆኑበት ለፓኪስታኑ የሙስሊም ሊግ ፓርቲዎች ሰጥተዋል ተብለው ነው። ከዚህ የሙስና ቅሌት ጋር በተያያዘ ሌሎች ሰባት ሰዎች ተከሰዋል። ይሁንና ተጠርጣሪው የተቃዋሚ መሪ ሸሪፍ መሰረተ የሆነ ሲሆነ የሀሰቱ ውንጀላ በማለት በአንድ የፓኪስታን ጋዜጣ ላይ በሰጡት ቃል አስተባብለዋል። የተጠርጣሪ ወንድምና የቀድሞ የፓኪስታን ጠቅላይ ሚኒስትር እንደ አውሮፓውያን አቆጣጠር በ ሁለት ሺ አስራ ሰባት በሙስና ቅሌት ከስልጣን መልቀቃቸው ይታወሳል። አድማጮች ለሰያቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ አብረን ከአድማስ ስንሻገር የምትከታተሉት ቪኦኤ ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኤ ዝግጅታችን ነው። ወደ መጀመሪያው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ከምዕራብ ወለጋ ቤጊ ወረዳ ነዋሪዎች ጋር ተወያዩ። ውይይቱን የታደሙ አንድ የወረዳው ነዋሪና የቤጌ ከተማ ከንቲባ ሰላምና የመሰረተ ልማት አውታሮች የውይይቱ ዋና ጉዳዮች መሆናቸውን ተናግረዋል። አኮር መልካ ስርስር አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በምዕራብ ወለጋ ዞን ቤጌ ወረዳ በመገኘት ከወረዳው ማህበረሰብ አባላት ጋር ውይይት ማድረጋቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጽህፈት ቤቱ በድረገጹ እንዳሰፈረው ነዋሪዎቹ የመሰረተ ልማት እጦትን እንደ ዋነኛ ችግር አንስተዋል። ጠቅላይ ሚኒስትሩና የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ ለሰላምና ልማት መረጋገጥና ስለ አንድነት አስፈላጊነት ለህዝቡ ንግግር ማድረጋቸውን የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ጠቅላይ ሚኒስትር አብይ አህመድ የአስፋልት መንገድና መብራትን በተመለከተ የፌዴራል መንግስት የቤት ስራውን ወስዶ የሚሰራ መሆኑን ጠቁመው ህብረተሰቡ በመግባባት ችግሮቹን እንዲፈታ መልእክት አስተላልፈዋል። አንድነት ሲመጣ ለውጥ እንደሚኖር ታይቶን ነበር። ዛሬስ ምንድን ነው የተቸገርነው? እኛ የነገውን እያየን ነው። ሰው ደግሞ የትናንቱን እያየ ነው። የትናንቱን እናውቃለን፣ ያደግንበትም ስለሆነ እኛ ስለሱም እሱም እያወራ መኖር አንፈልግም። አርባ ዓመትም መቆየት አንፈልግም። በአጭር ጊዜ ውስጥ ዓላማችንን ካሳካን እኛ ያየነው ነገር ልዩ ነገር ነው። አይናችሁ ከተከፈተ ለሌላውም ትተርፋላችሁ። ታሪክና ባህላችን ኦዳ ስር ውጭ ብሎ መመካከር ነው። መነጋገር ይቻላል፣ መተቻተትም ይቻላል። ከመገዳደል ግን መውጣት አለብን። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ለማ መገርሳም ስለሰላም አጽንዖት ሰጥተው ያነሱ ሲሆን በተለይ አርሶ አደሮችን ተጠቃሚ የሚያደርጉ የግብርናና መስኖ ስራዎች ላይ መሰራት አለበት ማለታቸውን የክልሉ መገናኛ ብዙኃን ኦቤን ዘግቧል። ከልማት ጋር ተያይዞ ቤጊ ብቻ ሳይሆን መላ ኦሮሚያ ውስጥ ችግር አለ። ቤጊ ለብቻ የተጠቀመው ነገር ወይም ያጣው ነገር የለውም። የክልሉ መንግስት የኦሮሞን ሕዝብ ህይወት ለመቀየር በዝናብ ላይ ብቻ ተመስርተን ሳይሆን ያለንን ገንዘብ አውጥተን በመስኖ ላይ እየሰራን ነው። አብዛኛው የመስኖ ስራ ደግሞ ምዕራብ ላይ ነው ያለው። ያለምንም ጥቅም እንዲሁ የሚፈሱ ብዙ ወንዞች አሉ። በዚህ ላይ እንሰራለን። ነገር ግን ሰላም የሁሉም ነገር መሰረት ነው። ሰላም ከሌለ እንዴት የልማት ስራ ማከናወን ይቻላል? እንዴት መስራትም ሆነ ሰው መሆን ይቻላል? በውይይቱ ላይ ከተሳተፉት መካከል አቶ ቀልቤሳ አርፋሳ የጠቅላይ ሚኒስትሩ ቅጽበታዊ ጉብኝት እንዳስገረማቸው ከተናገሩ በኋላ በውይይቱ ወቅት በዋነኝነት ያነሷቸውን አንኳር ጉዳዮች አብራርተዋል። አገር የሚመራ መንግስት እዚህ መጥቶ ከእኛ ጋር አቧራ ውስጥ ቁጭ ብሎ ችግራችንን ስላየልን በጣም ደስ ብሎናል። የልማት ችግርንም በተመለከተ ለምሳሌ መንገድ፣ ውሃ፣ መብራት፣ ትምህርት ቤት፣ ሆስፒታልም ቢሆን ተገነባ እንጂ በቂ ሐኪም መድኃኒት የለውም። እሳቸውም በዚህ ላይ አስተያየት ሰጥተዋል። የከተማው ከንቲባ አቶ አብዱል ከሪም ከበደ ጠቅላይ ሚኒስትሩ የወረዳው ነዋሪዎች ላነሱላቸው ጥያቄዎች መልስ መስጠታቸውን ጠቅሰው በአካባቢው ታጣቂዎቹ ሲንቀሳቀሱ የነበረ የኦሮሞ ነጻነት ግንባርና ኦሮሞ ዲሞክራሲያዊ ፓርቲ መካከል የተፈጠረውን አለመግባባት በሽምግልና ለመፍታት የተጀመረው ሂደት ተጠናክሮ እንደሚቀጥል ማውሳታቸውን ገልጸዋል። ጠቅላይ ሚኒስትሩ ከሁሉም በላይ ሰላምን ማስፈን የወረዳው ነዋሪዎች ትኩረት እንዲሆን አበክረው ተናግረዋል ብለዋል። ሰላማችንን አብረን እንመልሳለን፣ አንድነታችንንም እናጠናክራለን። ነገር ግን ገጠርን ከገጠር ገጠርን ከከተማ የሚያገናኝ መንገድ የለንም። የሚመረተው ምርት ጥቅም ላይ ስለማይውል በዚህም በኩል ችግር አለ። መንግስት ከኛ ርቆ ስላለ ረስቶናል ብለው ነው ጥያቄ ያነሱላቸው። እሳቸውም ቃል የገቡልን ሰላሙን ተግባብተን ወደ ነበረበት እመልሳለን ብለው ነው። የተነሱትንም የልማት ጥያቄዎች በሂደት ለመመለስ በትዕግስት ጠብቁም ብለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ናኮረለ፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችንን እንለፍ። ፖሊስ የበታች ፍርድ ቤት በአቶ ኢሳያስ ዳኘው ጉዳይ በሰጠው ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ አለ። የተጠርጣሪ ጠበቆች ፍርድ ቤቱ የኅሊና ፍርዱን እንዲሰጥ ብቻ እንጠይቃለን ብለዋል። ፍርድ ቤቱ ቀጠሮ ቆርጧል። መለስካቸው አመሃ አጠር ያለ ዘገባ አለው። ፖሊስ የካቲት 7 ቀን 2011 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት አቶ ኢሳያስ ዳኘው በአምሳ ሺህ ብር ዋስ እንዲፈቱ በሰጠው ውሳኔ ቅር በመሰኘት ትዕዛዙ እንዲታገድ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ብለዋል። ዛሬ ከቀትር በኋላ ፖሊስ ባቀረበው አቤቱታ እንደገለጸው ተጠርጣሪው አቶ ኢሳያስ ዳኘው ከ2001 ዓ ም እስከ 2005 ዓ ም በነበረው ጊዜ በኢትዮ ቴሌ የአንድ ዘርፍ ዳይሬክተር ሆነው ሲያገለግሉ ኢዴ ከተባለ የውጭ ድርጅት ጋር ያለ ጨረታ የተፈጸመ የሥራ ውል ተፈራርመዋል። በዚህ የሥራ ውል ተፈጽመዋል ከተባሉት የወንጀል ድርጊቶች መካከልም ለተወሰኑ ሠራተኞች በሰዓት ከ125 እስከ 150 የአሜሪካ ዶላር እንዲከፈላቸው አድርገዋል የሚል ነው። በዚህም የተዘረዘሩ ሰራተኞች 49495 የአሜሪካ ዶላር ያልተገባ ጥቅም አግኝተዋል የሚል ነው። ለዚህም ጥርጣሬ መነሻ ማስረጃዎች እንዳሉትና የ14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ለበታች ፍርድ ቤት ማመልከቱን፣ ይሁንና የበታች ፍርድ ቤት ተጠርጣሪን በዋስ እንዲፈታ መወሰኑን በመቃወም ይግባኝ ማለቱን ለችሎቱ ተናግረዋል። የተጠርጣሪ ጠበቆችም ፖሊስ ይህን ማመልከቻ ለፍርድ ቤት ያስገባው ተጠርጣሪን ላለፉት ሶስት ወራት በእስር ይዞ ሲመረምር ከቆየ በኋላና በዋስ እንዲፈቱ ሲወሰን መሆኑን ይህ ችሎት ተመልክቶ የህሊና ፍርዱን እንዲሰጥ አመልክተዋል ክሱም ሐሰት እንደሆነና ለጥርጣሬ የሚያበቃ ማስረጃ እንደሌለም አመልክተዋል ፍርድ ቤቱ ግራቀኙን ከሰማ በኋላ ውሳኔውን ለመስጠት የካቲት 13 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አመሃ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ላደረሰን ዘገባ እናመሰግናለን። ተከታዩ ዘገባችን ወደ ጂጂጋ ነው የሚወስድን። በኢትዮጵያ ከተሞች ያለውን ስር የሰደደ የቤት ችግር ለመቅረፍ መንግስት ሰባት አይነት አማራጮችን እንደሚከተል የቤቶችና ኮንስትራክሽን ሚኒስተር ዴታ አቶ ካሳሁን ጎንፌ አስታወቁ። የከተማ ቤቶች በኢትዮጵያ ስኬቶች ተግዳሮቶችና የወደፊት አቅጣጫዎች በሚል ርዕስ የፖሊሲ ጥናትና ምርምር ተቋም አጥኚ የሆኑት ዶክተር ዘመንፈስ ገብረ እግዚአብሔር ጥናታዊ ጽሑፍ አቅርበዋል። በጥናታዊ ጽሑፉ ላይ እንደተመለከተው የቤቶች ልማት ውዝፍ ችግሮች ያሉበትና በየአመቱ አዳዲስ ፍላጎቶች የሚፈጠሩበት ሆኖም በዚህ ልክ የቤቶች አቅርቦት የሌለበት ነው ብለዋል። አዲስ ቸኮል ዝርዝር አለው። በጅጅጋ ከተማ እየተከበረ ባለው የከተሞች ቀን ላይ በቤቶች ችግርና መፍትሄዎቻቸው ዙሪያ ጥናታዊ ጽሁፍ ያቀረቡት ዶክተር ዘመንፈስ ገብረ እግዚአብሔር የከተማ ልማትና ቤቶች ሚኒስትር የቤቶች ችግርን ባቀደው ልክ እየቀረፈ አይደለም ብለዋል። ችግሩ ምንድ ነው? የተከማቸ ጉድለት አለ። በየአመቱ የሚፈጠር ተጨማሪ ፍላጎት ደግሞ አለ። ስለዚህ የተከማቸውን ጉድለት ሳንቀርፍ ሌላ ተጨማሪ ጥያቄ ስለሚመጣ የቤት ግንባታ ፍጥነቱ ከዚህ በላይ መሄድ መቻል አለበት እና የከተማ ልማትና ቤቶች ሚኒስቴር ያስቀመጠው በየአመቱ 250 ሺህ ቤት በመገንባት 2.2 ሚሊዮን ቤቶችን ባቀርብ ችግሩ በተወሰነ ደረጃ ሊፈታ ይችላል የሚል ግብ ጥሎ መንቀሳቀስ ጀምረዋል። ነገር ግን የተያዘው ግብና የተከናወነው ስናይ የተራረቀ ነው። ስለዚህ ከቦታ ቅርቦት፣ ከፋይናንስ፣ ከግብዓት፣ ከአቅም በተያያዘ ምክንያት የታቀደውን ያህል እንኳን መገንባት ባለመቻሉ የቤት አቅርቦት ችግሩ ከጊዜ ወደ ጊዜ እየተወሳሰበ እንጂ እየተቀለለ ሊሄድ አልቻለም። መንግስት ባለፉት አመታት የኮንዶሚኒየም ቤቶች ግንባታን እንደ ዋነኛ የቤት ችግር መቅረፊያነት ይከተል እንደነበር በዶክተር ዘመንፈስ ጥናት ተመላክቷል። ሆኖም ኮንዶሚኒየም ብዙም አዋጪ ያልሆነባቸው ትናንሽ ከተሞችን ጨምሮ በ56 ከተሞች ላይ የኮንዶሚኒየም ግንባታ መጀመሩ ዘርፉን በፋይናንስ ችግርና ነዋሪዎች የኮንዶሚኒየም ቤቶችን ለመጠቀም ባሳዩት ውስን ፍላጎት የተነሳ እንዲቋረጥ መንስኤ ሆኗል ብለዋል። በአሁኑ ሰዓት ከአዲስ አበባ እና በከፊል ከሐረር በስተቀር በሌሎች ከተሞች የኮንዶሚኒየም ግንባታ በመላ ሀገሪቱ ተቋርጧል ብለዋል። ነገር ግን ያለ ጥናት በትናንሽ ከተሞች ሁሉ ኮንዶሚኒየም ግንባታ መጀመሩ ስህተት እንደነበረ ሁሉ ከፍተኛ የቤት ፍላጎት ባለባቸው ድሬዳዋና አዳማን በመሳሰሉ ትላልቅ ከተሞች ጭምር የኮንዶሚኒየም ቤት ግንባታ እንዲቋረጥ መደረጉም ስህተት ነበር ብለዋል። እነኚህን ችግሮች ለመቅረፍ መንግስት፣ ሰባት አማራጮችን አዘጋጅቶ እየሰራ ነው ይላሉ የከተማ ልማትና ኮንስትራክሽን ሚኒስትር ዴኤታ አቶ ካሳንጎፌ ከፊሎችን እንዲ ያቅርበዋል። ሚኒስትር መስሪያ ቤታችን ወደ ሰባት አይነት የቤት አቅርቦት ሞዳሊቲዎችን ክፍት አድርገዋል። ዋናው ጉዳይ ከተሞቹ ጋም ክልሎቹም ጋር እኛም ጋር ቤት ስንል ቀድሞ አእምሯችን ውስጥ የሚመጣው ኮንዶሚኒየም የሚለው አማራጭ በመሆኑ ማህበራት ቅድም ተብለዋል። ማህበራት ላይ በደንብ አሁንም ቆመ ብለን ማሰብ ያለብን ማህበራት ቤት መሬት ካገኙ በኋላ ቤቱ እየገነቡበት ነው ወይ ተብሎ ከታሰበ ግን ኦዲት ይደረግ ትልቅ ቻለንጅ ነው። ለቤት ጥያቄ መሬት የምናቀርብ ከሆነ ዋጋ የለው። ለቤት ጥያቄ ቤት ነው በቃ። ያለበት የግሉ ባለሀብት የሀገር ውስጡም የሀገር ውጭውም በስፋት ቤት የማቀረቡ ስራ ላይ ካልተሳተፈ መንግስት መሬትና መሠረተ ልማት እያቀረበ የውጭውን ሀገር ውስጥ ባለ ሀብት ደግሞ ገንዘብ፣ እውቀት፣ ክህሎት፣ ቴክኖሎጂ ይዞ እየመጣ አብሮ ማልማት ካልተቻለ በመንግስት ጥረት ብቻ የኢትዮጵያን ሀውሲንግ ችግር ይቀርፋል ብሎ መገመት የዋነትም ጭምር ስለሚሆን እሱን እየሰራን ያለ ነው። ከሚኒስተር መስሪያ ቤቱ ጋር በመቀናጀት ጥናቱን እያጠና የሚገኘው የፖሊሲ ጥናትና ኢንስቲትዩት ባለሙያው ዶክተር ዘመንፈስን በምክረ ሀሳቦቻቸው የጠቆሟቸው ሌሎች መፍትሄዎችም አሉ። አንዱ የጋራ መኖሪያ ቤቶች ግንባታ ነው። ሁለተኛ የቤት ህብረት ስራ ማህበራት ናቸው። ሶስተኛው የሪል ስቴት አልሚዎች ናቸው። ሌላኛው የግል ዘርፉ በኪራይ መልክ የሚያቀርባቸው ቤቶች ናቸው። ሌላው በመንግስትና በግል ሀብት ሽርክና ቀርባለ ተብለው የተቀመጡ የቤት አማራጮች አሉ። ከነዚህ በዋናነት የቤት አቅርቦት ችግሩ እየፈቱ ያሉት አንዱ የጋራ መኖሪያ ቤት ግንባታ ነው። ሁለተኛው በግል የሚቀሩ በሰርቪስ መልክ ወይም በግቢ መልክ የሚከራዩ የቤት አማራጮች ናቸውና እነዚህም ቢሆኑ ከሕብረተሰቡ የመክፈል አቅም ጋር ሲነጻጸር ተደራሽ ናቸው ብሎ መውሰድ አይቻለም። በጥናታዊ ጽሁፉ በተካሄደው ውይይት ከተነሱ ጥያቄዎች አንዱ የቤቶች ዋጋ መናር አንዱ ነበር። በአሁኑ ሰዓት አዲስ አበባ ላይ ያለው የቤት ዋጋ በአውሮፓና አሜሪካ ካሉ በርካታ ከተሞች የበለጠ ነው። ይህንን ለማስተካከል ምን መደረግ አለበት የሚል ነበር። አቶ ዘመንፈስ እንዲህ ብለው ነበር። አሁን ዋጋው ከጊዜ ወደ ጊዜ በፍጥነት እየጨመረ መጥተዋል ብሎ መውሰድ ይቻላል። ዋጋ ወደ ኋላ መመለስ ከባድ ቢሆንም ግን ባለበት እንዲረጋጋ ለማድረግ አንዱ መደረግ ያለበት አቅርቦትን መጨመር ነው። የፍላጎትና የአቅርቦት መጣጣም ሲመጣ የዋጋ መረጋጋት ይመጣል። ሁለተኛው የተስፈኝነት ወይም ስፔኩሌሽን የምንለው ነገርም የራሱ ሚና አለው። ምክንያቱ የቤት ዋጋ ከጊዜ ወደ ጊዜ ይጨምራል እንጂ አይቀንስም በማለት ሀብቱን ቤት ላይ ለማዋል የመፈለግ እና ከሚገባው በላይ የማከማቸት ነገሮችም ካሉ እነዚህ እነዚህ ነገሮች መስተካከል መቻል አለባቸው። ሌላ የቤት አቅርቦትን ለመጨመር የሚደረገው ማትጊያና ማበረታቻ ያክል የቀረቡ ቤቶች በአግባቡና በተደራሽ ዋጋ ለህብረተሰቡ እንዲደርሱ ማድረግ የሚያስችል ተጽዕኖና የህግ ማዕቀፍም ያስፈልጋል ና በዚህ መልኩ ማረጋጋት ይቻል ይሆናል ብዬ ነው። ውስድ የቤት ዋጋ ንረቱ ግን በአዲስ አበባ ብቻ ሳይሆን በእስያ ና ላቲን አሜሪካ ሀገራትም የሚስተዋል ችግር መሆኑን የዩኤን ሀቢታት የተባለ ግብረስናይ ድርጅትን ወክለው ጥናት ያቀረቡት ክላውዲዋቸውል የተባሉ ባለሙያም ተናግረዋል። የቤት ዋጋ ንረት ለኢንቨስትመንትም እንቅፋት ይሆናል ያሉት ዶክተር ዘመንፈስ የፋብሪካ ሰራተኞች ውድ ቤቶችን ለመከራየት ከተገደዱ ከቀጣሪዎቻቸውም የሚጠይቁት ክፍያም እንዲጨምርና ኢትዮጵያ ላይ መዋለ ንዋይን ማፍሰስ ውድ እንዲሆን ያደርጋል ብለዋል። በአሁኑ ሰዓት የቤት ባለቤት መሆን ለሚፈልጉት የግዴታ ቁጠባ ቢጀመር የሚል ሀሳብም ከተሳታፊዎች ተነስቶ አቶ ዘመንፈስ እንዲህ ብለው ነበር። ይሄ ፎርስድ ሴቪንግ ኮመንዴሽናችን ላይ አስቀምጠነዋል። ምክንያቱ ሰራተኛውና ከአሰሪው የሚቆጠብ ነገር ሲኖር ሳታውቅ የቤት ባለቤት ልትሆን ችላለ። ግን አዲስ አይነት የሀውሲንግ ፈንድ ነው የምናቋቁመው ወይስ እስካሁን ያለው የተቀጣሪ የጥሮታ መዋጮ ጥቅም ላይ ሊውል ይችላል የሚለው ነገር ሪኮመንዴሽኑ ላይ ብንመጣበት ነገር መነሳቱ ግን ትክክል ነው። መድረኩ የበርካታ ከተሞች ከንቲባዎችና ከፍተኛ አመራሮች እንዲሁም የዩኒቨርሲቲ ምሁራን የተሳተፉበት ነበር። የካቲት ስምንት የነበረው መክፈቻ ሳይጨምር ከየካቲት 9 እስከ 13 ቀን በሚከበረው የከተሞች ቀን በአጠቃላይ ሀያ ጥናታዊ ጽሁፎች የሚቀርቡ ሲሆን የጥናት ዘርፎቹም በአራት አጀንዳዎች ማለትም የከተማ ስራ እድል ፈጠራና ምግብ ዋስትና፣ የከተማ ፕላንና የመሬት ልማት ማኔጅመንት፣ የቤቶች ልማትና የከተሞች መሰረተ ልማት እንዲሁም የከተማ ጽዳት አረንጓዴ ልማትና የከተሞች መልካም አስተዳደር በሚሉ የተከፋፈሉ መሆናቸውን ከተዘጋጀ ተጀመረ ግብር መረዳት ችለናል። ለአሜሪካ ድምጽ ራዲዮ ለተዘጋጀው ዘገባ አዲስ ቸኮል ነኝ ከጀጅ ጋር። አዲስን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ የሚወስደን ወደ መቀሌ ነው። በሁለት ከተሞች አስተባባሪነት የአዲስ አበባ ከተማ ወጣቶች በመቀሌ ከሚገኙ ወጣቶች ጋር ተገናኝተው ተነጋግረዋል። ቅዳሜ የካቲት 9 2011 ዓ ም አምስት መቶ ወጣቶችን የያዘው የአዲስ አበባ ከተማ አስተዳደር አመራር የልኡካን ቡድን ከመቀሌ ከተማ አመራሮችና ወጣቶች ጋር ከተወያዩ በኋላ ጉብኝት አድርገዋል። ሙልጌታ ጽብሃ ዝርዝሩን ይዟል። ወጣቱ በአንድነት ለሰላም ዘብ ሊቆም ይገባል ያሉት ከአዲስ አበባ ከተማ ለጉብኝት መቀለ ከገቡ ወጣቶች መካከል ወጣት ስንዱ ይሁኔ ናት። አሁን ይሄ በብሔር በዘር በምን መለያየቱን ትተን አንድ ሆነን አንድ ቲት ኢትዮጵያ አንድ አድርገን ለመኖር ነው አቋማችን። የኛ አሁን እዚህ ጋር ያለነው የመቀሌ ወጣቶችን አሁን እነሱ ጋር ሆነን ይሄን ነገር ነው አንድ አድርገን መስራት ያለብን። ባህር ዳር ሄደናል፣ አዋሳ ሄደናል፣ አሁን መቀሌ መጥተናል። የመቀሌን አድርገን አሁን ደግሞ ስድ ወደ ሌሎቹ ደግሞ ከባህር ዳር ከሶስታችን አራት እንሆን ና ወደ ሌላ ክፍለ ሀገሮች እየሄደን ይሄን ነው ስለ ፍቅር መስበክ ነው የያዝነው። ሌላው የአዲስ አበባ ወጣት ሚካኤል ወርቆም ይህንኑ ያረጋል አረጋግጣል። በሀገራችን ላይ ባለው ወቅታዊ በሆነው የፖለቲካ ችግር ምክንያት ብዙዎቹ እየተጎዳን ያለ ነው ወጣቶች፣ ነው ወጣቶች ስልህ የአዲስ አበባ የመቀሌ የባህር ዳር አይደለም የመላ የኢትዮጵያ ሕዝብ ወጣት ነው እየተጎዳ ያለው። እና ሁላችንም አንድ መሆናችንን የሚያሳይ ነገሮችን ወጣቱን እርስ በእርስ አገናኝተን ወጣቱ አንድ መሆናችንን የምንጮኸው ስለ አንድ ኢትዮጵያ መሆኑን የሚያንጸባርቁ ስራዎችን፣ ስለ ሰላም የምንሰብካቸው ነገሮችን ወጣቶች እየተገናኙ እርስ በእርሳቸው የሚያደርጉትን ውይይት ቀጣይነት ሊኖረው ይገባል ያሉት ደግሞ የመቀለ ከተማ ወጣት ደስታ ሐጎስ ነው። የኢንፎርሜሽን ጋፕ አለ ማለት ምን ማለት ነው? እዛ ሩቅ ሆነ ሲወራልህና መጥተህ ስታየው ልዩነት አለው እና በምክንያት እንድናምን አውቀን ለትክክለኛ በትክክለኛ ሰዓት በትክክለኛ ቦታ ወሳኝ ሰዎች እንድንሆን ስለሚያደርገን አንዱ ወደ አንዱ መሄድ ከፍተኛ አድቫንቴጅ ወይም ጥቅም አለው ብዬ አስባለሁ። የጣዕመ ሀድሽም ሀሳብ ተመሳሳይ ነው። ሰላም ነው የሚያስፈልገን፣ ጦርነት አያስፈልገንም፣ ህውከት አያስፈልገንም። ፋብሪካ መቃጠል አይጠበቅብንም፣ ፋብሪካ መጨመር እንጂ እኛ የመቀሌ ከተማ ወጣቶችም ሰላም እንዴት እንደሚጠበቅ አሳይተናል። ልምዳችን አሳልፈናል። አይቶ ነው የሄዱት። ስለዚህ እኛም ከአዲስ አበባ ወጣቶች ቀጣይነት ቢኖረው ይሄ ግንኙነት። የመቀለ ከተማ ከንቲባ ኢንጂነር አርአያ ግርማይ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ ወጣቶች እንዲገናኙ ማድረጋቸው የሚመሰገን ተግባር ነው ብለውታል። የመቀለ ወጣቶችም ለሰላም እያደረጉት ያሉት አስተዋጽኦ ምስጋና አቅርበውላቸዋል። አዲስ አበባ ከተማና የመቀለ ከተማ እህት ከተሞች ናቸው። በተለያዩ ማህበራዊ ኢኮኖማዊ ጉዳዮች ላይ በጋራ ስንሰራ ቆይተናል አሁንም ወደፊትም በተለያዩ ጉዳዮች ላይ በተለይ ታላቅ አዲስ አበባችን ብዙ ልምድ፣ ብዙ ሀብት የእውቀትም የማቴሪያል ልምድ ስላላት ከእናንተ ጋር በመሆን ቀጣይ ልማታችን፣ ቀጣይ ግንኙነታችን እያጠናከርን መሄድ እንዳለብን የአዲስ አበባ ምክትል ከንቲባ ዶክተር ሰለሞን ኪዳነ የጉብኝቱ ዓላማ የሁለቱንም ከተሞች ሁለንተናዊ ግንኙነት ለማሳደግ ወጣቶችም እርስ በራሳቸው እንዲተዋወቁ ለማድረግና የህወሀት አርባ አራተኛ ዓመት ምስረታ በዓል በጋራ ለማክበር ነው ብለዋል። ዛሬ የወጣቶች የሰላምና የወንድማማች ፕሮግራም ስናከብር ወጣቶች የራሳቸውን አጀንዳ ከመቅረጽ አልፈው የሌሎችም አጀንዳ የሚሆንባቸው ጊዜያቶች ስላሉ በተለይ ወጣቶች ለሰላምና ለአጠቃላይ ለልማትና ዲሞክራሲ እድገት ያላቸውን ጉልህ ሚና ትኩረትን መስጠት አስፈላጊ ከመሆኑ አንጻር ይህንን ፕሮግራም ማሳካት አስፈላጊ ስለሆነ ተጀምሯል። ከቡድኑ ጋር አብረው ይጎበኛሉ ተብለው ተብለው የነበረው ኢንጂነር ታክለ ኦማ ባጋጠማቸው የጤና እክል ምክንያት አለመገኘታቸው የገለጹት ዶክተር ሰለሞን በአለመገኘታቸውም ይቅርታ ጠይቀዋል ብለዋል። የልኡካን ቡድኑ የመቀለ ሰማዕታት ሀውልትና የሀፄ ዮሐንስ ቤተመንግስት ጉብኝት አድርገዋል። የአዲስ አበባ ከተማ አስተዳደር ለአድዋ ፓን አፍሪካን ዩኒቨርሲቲ አስር ሚሊዮን ብር እንዲሁም ለትግራይ የጦር አካል ጉዳተኞች ሁለት ሚሊዮን ብር በጉብኝቱ ወቅት አበርክተዋል። ለአሜሪካ ድምጽ ሙልጌታ ጽቡሐ ሙልጌታን ለዘገባው እናመሰግናለን። ወደ መጨረሻው ዝግጅታችን እንለፍ። ሁሉ ነገር ድሮ ቀረ የሚሉ ወገኖች አጥብቀው ከሚሟገቱባቸው አጀንዳ ውስጥ ቀዳሚው የግብረ ገብነት ጉዳይ ነው። ግብረ ገብነት እየተናደ፣ የተውሶ ባህል ማንነታችንን እየቦረቦረ ሄደ ሲሉ ይሟገታሉ። ይህ አስተሳሰብ አድማሱን አስፍቶ በአዲስ ገጽታ መንጸባረቅ ጀምሯል። ግብረገብነት በተሸረሸረበት ትውልድ ውስጥ አገራዊ ተቆርቋሪነት ይኮሰሳል፣ ምክንያታዊ አስተሳሰብ ይጠፋል። ለዚህ ቀዳሚ ተጠያቂዎቹ የሃይማኖት አባቶች ናቸው የሚሉ አስተያየቶችም እየተሰሙ ነው። የእምነት ተቋማትና የሃይማኖት አባቶች ድርሻቸውን አለመወጣት ከቅርብ ጊዜያት ወዲህ ለሚስተዋሉ ኢትዮጵያዊ ያልሆኑ ድርጊቶች መከሰት ምክንያት ነው ሲሉም ይሟገታሉ። መስፍን አራጌ ይህንን ሁኔታ በተከታዩ ዘገባ ይዳስሰዋል። የማህበራዊ ሳይንስ ጠበብቶች፣ የታሪክ ተመራማሪዎች፣ የተለያዩ እምነት ምእመኖች በተለያዩ አጋጣሚዎች በሚያዘጋጇቸው አውደ ጥናቶች የሚያነሱት ቁም ነገር አለ። የኢትዮጵያና የኢትዮጵያዊነት መገለጫ የሆኑት ግብረገብነትና አገራዊ ተቆርቋሪነት መሰረታቸው እየተሸረሸረ ህልውናቸው አደጋ ላይ ወድቋል ይላሉ። እነዚህ የህብረተሰብ ክፍሎች በርካቶች እንደሚሉት ይህን የማስቀጠል ኢትዮጵያ የአደራ ሃይማኖታዊ ኃላፊነት የተጣላባቸው የሃይማኖት አባቶች የሚጠበቅባቸውን ያህል አልሰሩም። በደሴ መድ ሰንበት ትምህርት ቤት ተማሪ የሆነችው ወጣት ብርሃኔ ተገኝ የወጣቱ የግብረ ገብነት ትምህርት በአግባቡ በዚህ ወቅት አግኝቷሉ የሚለው ጥያቄ ምልክት ውስጥ ያለ ነው። አባቶቻችን እንደሚገባን እያስተማራችሁን እየቀረጻችሁን አይደለም። በዚህ ሰዓትና አሁን ላለው የስርዓት መፋለስ ወጣቶች ላይ የሚታየው ግብረገብነት ችግር ትልቁን ኃላፊነትም ትስሉት አባቶቻችን ናችሁ። እውነት ቤተ እምነቶችና የሃይማኖት አባቶች ሀገራዊ አንድነት እንዲመጣ፣ ሁለንተናዊ ሰላም እንዲሰፍን፣ ኢትዮጵያዊ ትውፊቶች ዘመን እንዲሻገሩ የሚጠበቅባቸውን አልሰሩም። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ሰብሳቢ ኦስታዝ አቡባከር አህመድ አስተያ チョコ。 እነዚህ የቤተ እምነቶች ኃላፊነታቸው አልተወጥተዋሉ ይል የሚለው ላይ እኔ አልተወጡም ነው የራሴ። በተለይ ባለፉት ጊዜያቶች እዚች ሀገር ላይ የነበረው ስርዓት እዚህ ሀገር ላይ የሃይማኖት መሪም የሀገር ሽማግሌም እንዳይኖር አርጓል ብል ማጋነን አይሆን። ሃይማኖት መሪዎች ከእምነታቸው የበለጠ ለፖለቲካው ታማኝ ነበሩ። ይነስም ይብዛም አባቶች አቅማቸውን ያህል ያበረክቱ ነው የሚሉት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ደብረማዊ ቅዱስ ሚካኤል ካቴድራል ስብከተ ወንጌል አገልጋይ መጋቢ ሐዲስ ሚስጥረ ስላሴ ማናየ ናቸው። አባቶች አቅማቸውን ያህል እየሰሩ ነው። ባይሰሩ ኖሮ ጭራሽ እንጠፋ ነበር ብዬ አምናለሁ። እየሰሩት ያሉት ስራ ካለው ችግር አንጻር ስናየው ተመጣጣኝ አይደለም። ከዚህ የበለጠ መሰራት አለበት፣ ከዚህ የበለጠ መትጋት ይገባቸዋል በሚለው እስማማለሁ። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ዶክተር ጀማል መሐመድ ደግሞ ቤተ እምነቶቹና የሃይማኖት አባቶቹ የተጣለባቸውን አደራ መወጣት በሚችሉበት ልክ አለመደራጀታቸው አሁን ለሚስተዋሉ ችግሮች ምክንያት መሆናቸውን ያስረዳሉ። ሁሉም የእምነታቸውን መሪዎች ሰው እያንዳንዱ ትውልድ ወጣቱን በላያ ወልማስታውም ሽማግሌውም በዛ መስመር ላይ ጉዳይ ኖሮ ሀገራችን አሁን የተደስበት የፖለቲካ ቀውስ ውስጥ አልገባስ ነበር። እንደ ኢትዮጵያ ባለች ዘመናትን የተሻገረ የሃይማኖት መሰረት የዘረጋች ጠንካራ ባህል ያጎለበተች ማንነቷን ጠብቃ የቆየች አገር ትውልድ ቀራጭ አባት ምክንያታዊ አስተሳሰብ ገንቢ የእምነት ተቋም እንዴት አጣች? ኡስታዝ አቡበከር የእኛን ቤተ እምነት ስትመለከት ለምሳሌ ቤተ እምነቱ ያለው ሚና ህዝባዊነት መሰረት የሌለው አይደለም። ማስተማር ውንድን ማነጽ እና መቅረጽ ቀርቶ ራሳቸው መሆን የማይችሉ እና እምነቱን የማያውቁ ሰዎች በእምነት መሪ ኃላፊነት እንደ ካድሬ ሲሾሙ፣ ሲሸለሙ የነበረበት ሂደት ነው የነበረው። እነዛ ሰዎች ህዝብ የሚለወጥበት ማህበረሰብ የሚቀየርበት ስራ ሳይሆን የሚያሰባስባቸው እንደ ፖለቲከኛ ካድሬ የመንግስትን ስራ ከማስፈጸም ያለፈ ሚና አልነበራቸውም። በደሴ መንበረ ጸሐይ አቡነ ተክለ ሃይማኖት የሚያገለግሉት መምህር አንዱ አለምፍሳም ባለፉት ዓመታት መንግስት በቤተ ክርስቲያን መጠቀምን ወንጂ ቤተ ክርስቲያን ሀገራዊ ግንባታ ላይ ያላትን ትልቅ ሚና እንድትወጣ እድሉን አለመስጠቱ ተጽዕኖ አሳድሯል ብለዋል። ሀገራችን የሚታየው የሰላም እጦት ቤተክርስቲያናችን በስፋት ባለቤትነቱን ድርሻውን ልትወስድ ይገባል ብዬ አምናለሁ። አንዳንድ የፖለቲካ መሪዎች ለፖለቲካቸው ጥቅም ሲሉ እስከ ዛሬም ብዙ ጥፋቶች እንደጠፉ ቤተክርስቲያንም እንደተጎዳች እናውቃለን። ቤተክርስቲያን ለሰላሙም፣ ለሀገር ልማቱም ለየትኛውም ነገር ታስፈልገናለች የሚል ሳቢ አልነበረም። እንደውም ተረግጠው ተናገሩ ተብለው ተለክቶ የሚነገርበት ጊዜ ነበረ። ዶክተር ጀማል መሀመድ ደግሞ ፖለቲካ የጣልቃ ብነቱ የእምነቱ አባቶችንና የእምነት ተቋማቱን ተልዕኮ አውቆት ቆይቷል ይላሉ። ለፖለቲካ ምን ያህል ቅርበት አላቸው? የኢህአዴግን ፖለቲካ ምን ያህል ሊጠብቁ ይችላሉ? ለኢህአዴግ ምን ያህል ታማኝ ናቸው? በሚል መስፈርት የሚመጡ ስለሆኑ ያኛውን ስራ ዘንግተውታል። እናም ደግሞ የዛውን አሁን ገፈቱን እየተቀበልን ነው ማለት ይቻላል። የሃይማኖት አባቶች ለግብረገብነት ቅድሚያ ሰጥተው የጠፋውን የመመለስ የጎበጠውን የማድረቅ ኃላፊነት እንዳለባቸው ወጣት ብርሃኔ ታሳስባለች። ግብረገብነት ከቤት ነው የሚጀምረው። ቤት ውስጥ ስርዓት ያለው ታላቅ ወንድም ካለ፣ በስርዓት ቤተሰቡን የሚመራ አባት ካለ በስርዓት የማይመራ ልጅ አይኖርም። እና ይህንን ነገር ከቤት ይጀምራል፣ ከጎረቤት ይጀምራል። መጥፎ ነገር ስናይ የጎረቤት ልጆች እንደ ልጆች ታስበው መመከር ይገባቸዋል። ተዉ ማለት ይገባል። ማስተማር ይገባል። በተለይ ትውልዱ ላደንዛዥጽ ያለው ተጋላጭነት እንዲቀንስ አባቶች በመከረ መንግስት የተለያዩ ህግ ማዕቀፎችን በመዘርጋት ትውልድ የመታደግ ሚና መጫወት አለባቸው ተብሏል። ከዚህ በተጨማሪ የማህበራዊ ድረገጾች አጠቃቀም ጥንቃቄ ካልታከለበት የሚያስከትለው አደጋ የከፋ ነው ሲሉ መምህር አንዱ ዓለም ስጋታቸውን ያስቀምጣሉ። ማህበራዊ ሚዲያዎች ሰላምን ከመስበክል ይልቅ መጣብህ የደብህ፣ አማራው በትግሬው ላይ ትግሬው በኦሮሞ ላይ የተነሳበት አቃጠለው በብዙ ደረጃ የምናየው ይህ ነው። ወጣቱ ሊያስበት ይገባል። ሀገር ከሌለ ተምሮ መመረቅ፣ ሰርቶ ማደግ የለም። እቺ ሀገር አዛውንት የሚጦሩባት፣ ወጣት ሰርቶ የሚያተርፍባት፣ ህጻናት ቧርቀው የሚያርጉባት እንዲሆን የእያንዳንዱ ሰው ድርሻ አለው። ለሀገር ጥፋትም ድርሻ አለበት፣ ማንኛውም ሰው ለሀገር ልማትም ድርሻ አለበት። ስለዚህ በሀገር ጥፋት ላይ ድርሻ ያላችሁ ሰዎች እኔ እግዚአብሔር እንዳይቀየም እግዚአብሔር እጁ እንዳያነሳባችሁ ብትቆጠቡ የተሻለ ነው ብዬ አምናለሁ። በአንድነት አስተምሮ ስራቸው ላይ ደግሞ ያላቸው ሰዎች ካላቸው አስፍታቸው አንድነትን መስበክ እንዳለባቸው አምናለሁ። አገራዊ ለውጡ እውን ከሆነ ወራት ተቆጥረዋል። ቤተ እምነቶቹና የሃይማኖት አባቶች የተገኘውን ለውጥ ተጠቅመው የተሰጣቸውን እምነታዊና አገራዊ ተልዕኮ እንዲወጡ በርካቶች ይጠይቃሉ። አዎ፣ ለውጡ መጥቶ በአንድ ጊዜ ወደ ፍርድ ተፈለገበት ደረጃ ይደርሳሉ? አይደርስም። ክፍተቶች አሉ፣ በትክክል አሉ። አሁንም የሃይማኖት መሪዎች መናበብ፣ መቀናጀት፣ ፈሪሃ አላህ ፈሪሃ እግዚአብሔር የሆኑ ሰዎች ተቋሙ ላይ በትክክል ተቀምጠው ህዝብን የማገልገልና ህዝብን የማስተማር ለሰው የመኖር ለፈጣሪያቸው ታዛዥ ሆነው ለሌሎች ሞዴል የመሆን ስራ መስራት አለባቸው። ያን መስራት ካልቻል ትውልድ ላይ የሚደርሰው ኪሳራ ከባድ ነው። አገር እንደ ሀገር እንዳትቀጥል የሚያደርጉ በጣም አደገኛ ነገሮች ይፈጠራሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደቡብ ወሎን ጨምሮ በሀገሪቱ በሚገኙ ሀገረ ስብከቶቿ ራይ ሰላምና አንድነት ዙሪያ ጉባኤዎችን እያካሄደች ትገኛለች። ጉባኤው ቤተ ክርስቲያኗ የተጣለባትን አደራ እንድትወጣ የማድረግ አቅም እንዳለው ተመልክቷል። ቤተ ክርስቲያኗ እንደ ቤተ ክርስቲያን በአምሳ ሁለት አህጉረ ስብከት ማለት በመላ ሀገሪቱ እና ይሄ ሀገሪቱ ውስጥ ሲያልቅ ደግሞ በውጭ በተበተኑ ልጆቿ ሁሉ ይህን ስልጠና ትሰጣለች። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናገዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቤል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ